ትንቢተ ዮናስ ምዕራፍ አራት ይህም ዮናስን ከቶ ደስ አላሰኘውም። እርሱም ተቈጣ። ወደ እግዚአብሔርም ጸለየና አቤቱ፣ እለምንሃለሁ በአገሬ ሳለሁ የተናገርሁት ይህ አልነበረምን? አንተ ቸርና፣ ይቅርባይ ታጋሽም፣ ምሕረትህም የበዛ፣ ከክፉ ነገርም የተነሣ የምትጸጸት አምላክ እንደሆንህ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኰብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከእኔ ውሰድ፣ አለው። እግዚአብሔርም በውኑ ትቈጣ ዘንድ ይገባሃልን? አለ። ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምሥራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሠርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቀሊቱ እጅግ ደስ አለው። በነጋውም ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ቀሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስ አዘጋጀ፣ ዮናስ እስኪዝል ድረስም ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል፣ አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ትቈጣ ዘንድ ይገባሃልን? አለው። እርሱም እስከ ሞት ድረስ እቈጣ ዘንድ ይገባኛል፣ አለ። እግዚአብሔርም አንተ ትበቀል ዘንድ ላልደከምህባት ላላሳደግሃትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከመቶ ሀያ ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉበት ለታላቂቱ ከተማ ለነነዌ አላዝንምን? አለው።